The Voice of America. እንደምን አመሸሽ ኢትዮጵያ። ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ረቡዕ ታህሳስ 8 2007 ዓ ም ስርጭት ይዤ የማስተናገዳችሁ ሰለሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ባስኮ ቦላሪች ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። እንደምን አምሽታችኋል አድማጮቻችን። በመጪው መጋቢት 2007 ዓ.ም ከሶስት ወር በኋላ መሆኑ ነው። በኢቦላ ወረርሽኝ ምክንያት ጊኒ፣ ላይቤሪያ እና ሴራሊዮን ውስጥ የምግብ እጥረት የሚያጋጥማቸው ሰዎች ቁጥር ወደ አንድ ሚሊዮን ከፍ እንደሚል የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ባለሥልጣናት አስታወቁ። መስሪያ ቤቱ ዛሬ ረቡዕ እንዳስታወቀው በአሁኑም ወቅት ቢሆን የምግብ እጥረት ባለባቸው በእነዚህ ሶስት ሀገሮች ያለውን የምግብ አቅርቦት ወረርሽኙ ኢቦላ አደገኛ ደረጃ ላይ ጥሎታል። የምግብና እርሻ ድርጅቱ ፋኦ በተጨማሪም የድንበሮች መዘጋት የሰዎች ተገልሎ መቀመጥና ሌሎች እገዳዎች ተዳምረው ሰዎች ምግብ ለማግኘት የሚያደርጉትን ጥረት ገድበዋል ብሏል። እንደ የዓለም ምግብ ድርጅት ገለጣ ከሆነ በመጪው መጋቢት ወር በእነዚህ ሶስት የአፍሪካ ሀገሮች ያለው የኤቦላ ታማሚ በሴራሊዮን ከ120 ሺህ ወደ 280 ሺህ በላይቤሪያ ከ170 ሺህ ወደ 3 በጊኒ ከ230ሺህ ወደ 407ሺህ ከፍ ይላል። ዛሬ የሴራሊዮን ባለሥልጣናት በኢቦላ የተያዙና የተደበቁ ሰዎችን ለማግኘት ዋና ከተማዋ ፍሪታውን ውስጥ የቤት ለቤት አሰሳ ማካሄዳቸው ታውቋል። የፓኪስታኑ ጠቅላይ ጦር አዛዥ ዛሬ ረቡ ካቡልን ሲጎበኙ ከአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ጋር ተገናኝተው አገሮቻቸው ድንበር ስላለው የሴኪሪቲ ጉዳይ መወያየታቸው ተነገረ። የሁለቱ ውይይት የተካሄደው የታሊባን አማጽያን በአንድ የፓኪስታን ትምህርት ቤት አንድ መቶ ሰላሳ ሁለት ሕፃናትን በገደሉ ማግስት መሆኑ ነው። ሚስተር ጋኒ ለፓኪስታኑ ጦር ኃይል አዛዥ ሬሂል ሸሪፍ በተናገሩት ቃል አማጽያን ከእንግዲህ በአፍጋኒስታን ምድር ምንም አይነት የሽብር ተግባር በፓኪስታን ላይ እንደማያካሄዱ፣ ወደፊትም ይህን መሰሉ ድርጊት ገና በእንጭጩ እንደሚቀጭ አረጋግጠውላቸዋል። ከፓኪስታኑ የሰለላ ድርጅት ኃላፊ ሪዝዋን አካር ጋር የተጓዙት የፓኪስታኑ ጀኔራል ካቡል ውስጥ ከዩናይትድ ስቴትሱ ጀኔራል ጆን ካምፔል ጋር ተገናኝተዋል። ካምፔል አፍጋኒስታን ውስጥ ያለውን የኔቶ ኃይል የሚመሩ አሜሪካዊ ጄኔራል ናቸው። የፓኪስታንና የአፍጋኒስታን ባለስልጣናት የዛሬ ግንኙነት ያልተጠበቀና ወደፊት የሁለቱን አገሮች ግንኙነት የሚያጠናክር እንደሚሆን ታምኗል። ተጠርጣሪ የታሊባን አማጽያን ህልማንድ በተባለችው የደቡብ አፍጋኒስታን ክፍለ ሀገር ውስጥ የሚገኝ አንድ ባንክ በመውረር ሲቪሎችና ሕጻናት ጨምሮ አስር ሰዎች መግደላቸው ተነገረ። የካቡል ባንክ ቅርንጫፍ በሆነው ለሽጋርጋህ ባንክ ላይ ወረራው ዛሬ ረቡዕ ሲጀመር ከአማጽያኑ አንዱ ራሱን ባንኩ ደጃፍ ላይ እንዳቃጠለና ሌሎቹ ደግሞ ወደ ውስጥ በኃይል በመግባትና ግድያውን እንደፈጸሙ ተነግሯል። የዛሬው ጥቃት የተፈጸመው በርካታ የመንግሥት ሠራተኞች ደሞዛቸውን ለመውሰድ ባንኩ ውስጥ እንደተሰለፉ ሲሆን ከሟቾች ሌላ ቢያንስ 14 ያህል መቁሰላቸው ተገልጧል። በመጨረሻም ኩባ ላለፉት አምስት ዓመታት ወህኒ ቤት የነበረውን አሜሪካዊ አለን ግሮስን መፍታቷን አንድ የዩናይትድ ስቴትስ አስተዳደር ከፍተኛ ባለሥልጣን ተናገሩ። የ15 ዓመት እስራት ተበይኖበት የነበረው ግሮስ ቀደም ብሎ ሊለቀቅ የቻለው ከሰብአዊነት አንጻር መሆኑንም ባለሥልጣኑ ጨምረው ተናግረዋል። ለዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት በኮንትራት ይሠራ የነበረው ግሮስ የሳተላይት መገናኛ መሳሪያዎችን ወደ ደሴቲቱ ሲያስገባ በመገኘቱ ነበር እንደ አውሮፓ አቆጣጠር ታህሳስ 3 ቀን 2009 ዓ.ም የታሰረው። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ ቅድም ዜናህን ስትጀምር ባርኔጣህን ብድግ አድርገህ እጅ እንደነሳህ አድማጮቻችን አክብሮትን እንደገለጽክ እኔም ከመቀመጫ የብድግ ብዬ አመሰግናለሁ። እንደበሌለ ዜናው ከምሽቱ ሶስት ሰዓት ደግሞ በሀያ አምስትና በሰላሳ አንድ ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። በነገራችን ላይ አዲሱ አሁን በተናገርከው የኩባ ዜና ላይ ለረጅም ጊዜ የቆየውን የዩናይትድ ስቴትስ እና የኩባን የቀዘቀዘ ግንኙነት ሊያሻሽል ይችላል የተባሉ እርምጃዎች እየተወሰዱ ይመስለኛል። አሁን እዚህ ስመጣ ዜናው አልደረሰም ምጄ እንጂ ሌላም ፕሬዚዳንት ኦባማ የሚወስዱት እርምጃ ያለ ይመስለኛል። አሁን ከጥቂት ደቂቃዎች በኋላ በተለያዩ መገናኛ ብዙሀን አሁን እየሰማን እያየን ነው ያለ ነው እና ያንን የሚገልጽ እንደውም ኤምባሲዎችን የመክፈት ሀሳብ ሁሉ ሳይኖራቸው እንደማይቀር ነው እየሰማን ያለ ነው። በዓለም ላይ ሰላም የመምጣት አዝማሚያ ነው እንመኛለን፣ እንጸልያለን። ለማንኛውም የሰላም ብልጭታ ባለበት ሁሉ እሱን ከማደፋፈር ወደኋላ አንልጥሩ አመሰግናለሁኝ። አዲሱ ከምሽቱ ሶስት ሰዓት ደግሞ ከሌሎች ዜናዎች ጋር እንገናኛለን። እንዳልነው መሰግናል በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች አሁን ወደ መጀመሪያው ዝግጅት እናልፋለን። ጁባ ላይ ጭፍጨፋ ተፈጽመዋል ያሉበትን አንደኛ ዓመት በጋዜጣዊ መግለጫ ትናንት አዲስ አበባ ላይ ያስታወሱት የደቡብ ሱዳን ተቃዋሚዎች ፕሬዚዳንት ሳልቫኪር ማያርዲት ይቅርታ፣ ፕሬዚዳንት ሳልቫኪር ማያርዲት የኒውዌር ተወላጆችን ለይተው አጥቅተዋል ሲሉ ወንጅለዋል። ተቃዋሚዎቹ አክለውም በደቡብ ሱዳን በተቋቋመው የሽግግር መንግስት ፕሬዚዳንት ሳልቫኪርና ጠቅላይ ሚኒስትር ይሆናሉ የተባሉት የተቃዋሚዎቹ መሪ ሪያክ ማሻር የመንግስቱን ስራ አስፈጻሚ ስልጣን እንዲጋሩም ጥያቄ አቅርበዋል። የደቡብ ሱዳን የሰላም ድርድር ዛሬ አዲስ አበባ ላይ ሳይካሄድ አልቀረም። እየጠበቅን ነው። ዜና። በዚህ በምትሰሙት ዘገባ ውስጥ ዛሬ የሚባል ቃል ከሰማችሁ ትናንትን ለማለት ነው። እስክንድር ፍሬው ዝርዝሩን ይዟል። ከአንድ አመት በፊት ተፈጸመ ያሉትን የዘር ጭፍጨፋ ያስታወሱት የደቡብ ሱዳን ተቃዋሚዎች አጋጣሚውን በመጠቀም ፕሬዝዳንት ሳልቫኪር ማያርዲትን ወንጅለዋል። ለደረሰው ሁሉም ተጠያቂ አድርገዋል። ሁሉም የተጀመረው የዛሬ አንድ አመት መሆኑን በመጥቀስ ነበር። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ማብራሪያቸውን የጀመሩት ዲሰምበር 16 2014, marks exactly one year of... ታሕሳስ 16 2014 በአውሮፓውያኑ አቆጣጠር ፕሬዚደንት ሳልቫኪር ማያርዴት በዋነኛነት በኒዌር ሕዝብ ላይ የዘር ማጥፋት ወንጀል የጀመሩበት ልክ አንደኛ ዓመት ነው። ከታሕሳስ 16 ጀምሮ በነበሩት ሦስት ቀናት ማለትም ታሕሳስ 16፣ 17ና 18 ከ24 ሺህ በላይ የሚሆኑ ንጹሐን ሴቶች ሕፃናትና አዛውንቶች ከኒውዌርና ከሌሎችም ብሔረሰቦች የሆኑ ነብር ተብለው በሚጠሩ የፕሬዝደንት ሳልቫኪር ወታደሮች ተገደሉ። ታይገር ወይም ነብር የፕሬዚደንት ሳልቫኪር የጦርነት ጊዜ ስም ነው። በኢጋድ አደራዳሪነት በተደረሰባቸው የሽግግር መንግሥት መመስረቻ ነጥቦች ላይ ከደጋፊዎቻቸው ጋር በፓጋክ ውይይት ያደረጉት የደቡብ ሱዳን ተቃዋሚዎች የዚህን ውጤትም ይፋ አድርገዋል። ፕሬዝዳንት ሳልቫኪር ማያርዲት የሽግግር መንግስቱን እንዲመሩ ከመስማማት ተቃርበው የነበሩት ተቃዋሚዎቹ ዛሬ ጠንከር ያለ አቋም አንጸባርቀዋል። ፕሬዝዳንቱና ጠቅላይ ሚኒስትር እንደሚሆኑ የሚጠበቁት ሪያክ ማቻር እኩል የአስፈጻሚነት ስልጣን እንዲኖራቸው እንደሚፈልጉ ነው ታባን ደንጋይ የገለጹት። ብዙዎቻችሁ በፕሬዚደንቱና በጠቅላይ ሚኒስትሩ መካከል የሥልጣን ክፍፍል እንዲኖር የፈለግነው ለምን እንደሆነ ማወቅ አለባችሁ። ለእኛ ይህ የሚያስፈልገው ማሻሻያዎቹን ተግባራዊ ለማድረግ ነው። ማሻሻያዎች እንዲኖሩ እየጠየቅን ያለ ነው እኛ እንጂ ሳልቫኪር አይደሉም። ስለዚህ ማሻሻያዎች እንዲደረጉ ጥሪ እያቀረበ ያለው አካል ያንን እንዲተገብር ሥልጣን ሊሰጠው ይገባል። የሥራ አስፈጻሚነት ሥልጣን ያለው ጠቅላይ ሚኒስትር መኖር አስፈላጊ የሚሆነው ለዚህ ነው። ሥራ አስፈጻሚ ለመሆን ብቻ ሳይሆን እርቅና መግባባትን ጨምሮ ማሻሻያዎችን ለመተግበር ነው። እናም በፕሬዚዳንቱና በጠቅላይ ሚኒስትሩ መካከል ሊኖር የሚገባውን የሥልጣን ክፍፍል አስመልክቶ በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል ያለው ልዩነት ከመጥበብ ይልቅ መስፋቱ እየታየ ነው። አደራዳሪው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሁለቱ ወገኖች ከስምምነት እንዲደርሱ ሲያስጠነቅቅ ቆይቷል። ዋነኛው አደራዳሪ አምባሳደር ስዩም መስፍን ድርድሩ ነገ እንደሚጀመር ይፋ ያደረጉ ሲሆን የሁለቱ ወገኖች ተወካዮችም አዲስ አበባ ገብተዋል። ሁለቱ ወገኖች በቅድሚያ በተወካዮቻቸው በኩል እንደሚደራደሩ የደረሱበት ድምዳሜ ደግሞ ለኢጋድ የመሪዎች ስብሰባ እንደሚቀርብ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Oh, እስክንድር እናመሰግናለሁ ለዘገባው። ከምሽቱ ሶስት ሰዓት ደግሞ የዛሬን ውሎን የሚመለከት ተጨማሪና የመጨረሻ መረጃ ይዞ ይመልሳል እስክንድር። ወደ ተከታዩ ዘገባ እንለፍ። ዓለም አቀፉ የወንጀል ችሎት አይሲሲ አቃቤ ህግ ዳርፉር ውስጥ የሚያካሂዱትን ምርመራ ለጊዜውም ቢሆን እንደሚያቋርጡ ከገለጹ በኋላ የሀገሪቱ ፕሬዚደንት ኦማር ሐሰን አልበሽር ንጹሕ ሰው ስለመሆናቸው ማረጋገጫ ነው ሲሉ የማስታወቂያ ሚኒስትሩ አህመድ ቢላል አስታውቀዋል። ሚኒስትሩ አልበሽርን የሰላም ሰው ብለዋቸዋል። ከባልደረባችን ጄምስ በቲ ጋር ትናንት ባደረጉት ቃለ ምልልስ። በእርግጥ ዳርፉር ላይ ሲያካሂዱ የቆዩትን ምርመራ እንደሚያቆሙ ጠቅላይ አቃቤ ሕጓ ፋቱ ቤንሱዳ ያሳወቁት ለጊዜው በሚል ነው። እንዲያም ሆኖ ግን ከኦማር አልበሽር የሚገኝ አንዳች ጥፋት ላለመኖሩ ማረጋገጫ ነው ሲሉ የድል ብስራት ለመንገር የማስታወቂያ ሚኒስትሩ አህመድ ቢላል ጊዜ አላጠፉም። አቃቢ ሕጓ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ሳምንት ሲናገሩ ምርመራቸውን የሚያቋርጡት አንድም ባለፉት አስር ዓመታት ፍትህ ፊት ማንም ሲቀርብ ባለማየታቸው፣ በሌላ በኩል ደግሞ የጸጥታ ጥበቃ ምክር ቤቱም እርምጃ ሲወስድ ባለመታዘባቸው መሆኑን አስታውቀው ነበር። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ከቪኦኤ ጋር ባደረጉት ቃለ ምልልሳቸው የአልበሽር መከሰስ በፖለቲካ ምክንያት የተውጠነጠነ ነው ብለውታል። ከመጀመሪያው አንስቶ ስንናገር እንደነበረው መላው ታሪክ የፖለቲካ ተግባር ነው። የፍትህ ጉዳይ አንዳችም የለውም። ፕሬዚዳንታችን በሀገሪቱ ሰላም ለማምጣት ብዙ ተግባር ፈጽመዋል። በአፍሪካ እጅግ የተራዘመውን ጦርነት አስቁመዋል። ይህ እርምጃቸው የደቡቡን መገንጠልና የሀገራችንን አንድ ሶስተኛ ግዛት አስከፍሎናል። ፕሬዚደንቱ ይህንን ያደረጉት ከደቡቡ ጋር ሰላም የምንፈልግ በመሆናችን ነው ብለዋል። ሚኒስትሩ ይህንን ያልወደዱ ሰዎች ናቸው የዳርፉርን ጉዳይ ደግሞ ያነሱት ሲሉ አክለዋል። ሚስተር አህመድ ቢላል ይህ ፕሬዚደንት አልበሽር ዳርፉር ውስጥ በሰብዕና ላይ ተፈጽመዋል በሚባል ወንጀል በዓለም አቀፉ ችሎት የተከፈተባቸው ክስ ሊሰረዝና ዶሴውም ሊዘጋ ይገባዋል። ባይናቸው የሱዳኑ የማስታወቂያ ሚኒስትር ትክክለኛው ተግባር የሆነው ሲጀመርም ክሱ አግባብነት አልነበረውም ነው የሚሉት። ቢላል በፖለቲካ ምክንያት የተመሠረተን ክስ ትክክለኛነት ማስጨበጥ አይቻልም። ሚስትር አህመድ ቢላል አክለው በኬንያው ፕሬዚደንት ኡሁሩ ኬንያታ ጉዳይ ላይ እንደተወሰደው አይነት እርምጃ እንዲወሰድ እየጠየቁ መሆናቸውን ገልጸዋል። for their dignity and for the to make peace in sudan ለክብራቸውና ለሱዳን ሰላም ሲሉ አቋማቸውን መልሰው መፈተሽ አለባቸው። የዓለም አቀፉን የወንጀል ችሎት ነው የሚሉት። የሱዳን መንግስት እየተከሰሰ ያለው ዳርፉር ውስጥ በተሠራው አድራጎትና በአይሲሲ ብቻ ሳይሆን በተቃዋሚዎች ላይም እየወሰደ ነው በሚባለው እርምጃ የመንግስታቱ ድርጅት የሰብአዊ መብቶች ጉዳይ ሸንጎም ቅሬታ አሰምቶበታል። ሰሞኑንም ግብፅ ውስጥ ስብሰባ አድርገውና ስምምነት ፈርመው የተመለሱ ሦስት የተቃዋሚ ፓርቲዎችን መሪዎች ካርቱም አስራለች። ቢላል እነዚህ መነጋገር የሚፈልጉ ሰዎች አይደሉም እኮ ብለዋል። ሁሉም ሰው ሱዳን ውስጥ ሰላም እንዲሰፍን እየጠየቀ ብሔራዊውን የውይይት መድረክ ረግጠዋል ነው የሚሉት። አዲስ አበባ ሄደው አማጽያኑ እንዳይመለሱ ለማግባባት ሞክረዋል። አስተዳደሩን በውይይትና በመነጋገር ሳይሆን በአመፅና በጦርነት ነው ለመገዳደር እየጣሩ ያሉት በነጻነት እየወጡና እየገቡ እንዲህ አይነቱን ነገር እንዲያሴሩ ነው። እኔ እንደሚመስለኝ የተወሰደው የጸጥታ ጥበቃ እርምጃ ነው። በእርግጥ ሰዎቹ እንደሚለቀቁ ተናግረዋል የማስታወቂያ ሚኒስትሩ አህመድ ቢላል። እንደ እውነቱ ከሆነ ግን አሉ ቢላል፣ በሌሎች ሀገሮች ውስጥ ኢን ፋክት ኢን ኦፖዚሽን ሊደርስ እንደ እውነቱ የተቃውሞ መሪዎችና ተማሪዎች ሳይቀሩ በሺዎች የሚቆጠሩ ወደ እስር ቤቶች ሲወሰዱ አይተናል። ዓለም አቀፍ ማኅበረሰብ የሚባለውም ሆነ ሌሎች የዴሞክራሲና የሰብአዊ መብት ተሟጋች ነን የሚሉ አንዳችም ቃል ሲተነፍሱ አልሰማናቸውም። የታሰሩት ሰዎች እንዲለቀቁ ጥሪ ራሳቸውም እያሰሙ መሆናቸውን ሚስተር አህመድ ቢላል ተናግረዋል። የሱዳን ፕሬዚደንት ኦማር ሐሰን አልበሽር ከእንግዲህ በነጻነት መንቀሳቀስ ሲችሉ ይሆን? ለጊዜው በግልጽ የታወቀ ነገር የለም። ለማንኛውም የፕሬዚደንቱ እጅ በተገኙበት ተይዞ ተላልፈው እንዲሰጡ በሄጉ የወንጀል ፍርድ ቤት ዓለም አቀፍ የእስር ዋራንት ቢቆረጥም እስካሁን ቢያንስ አንድም የአፍሪቃ ሀገር ትእዛዙን ለመፈጸም ፈቃደኛ ሆኖ አልተገኘም። አንድ ሰዓት ከሩብ ነው ከምሽቱ አዲስ አበባ ላይ ዕለቱ ረቡዕ 28 2007 ዓ ም ወደ ተከታዩ ዘገባ እንለፍ ኬንያ 500 የሚሆኑ መንግሥታዊ ያልሆኑ ድርጅቶችን እውቅና ሰርዛለች አንዳንዶቹን ከአሸባሪዎች ጋር ግንኙነት አላቸው ስትል ትከሳለች የኬንያ መንግሥት ውሳኔው ላይ የደረሰው ሙስሊም ነውጠኞች የሚከሰሱበትን በቅርቡ የደረሱ ጥቃቶችን ተከትሎ የሀገሪቱ የጸጥታ ጥበቃ ለማስጠበቅ በያዘው ጥረት መሆኑን አስታውቋል በድርጅቶቹ ላይ ጥብቅ ቁጥጥር እንዲደረግ የታወጀው ምናልባት የኬንያው ፕሬዚደንትና ምክትላቸው በዓለም አቀፉ የወንጀል ችሎት ፊት ተከሰውበት ከነበረው ጉዳይ ጋር ሳይያያዝ አይቀርም ተብሏል። ሪፖርተራችን መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የኬንያ መንግሥታዊ ያልሆኑ ድርጅቶች አስተባባሪ ቦርድ አስራ አምስት ድርጅቶችን በሀገሪቱና በአፍሪካ ቀንድ ሽብርና የወንጀል እንቅስቃሴዎችን በገንዘብ ይረዳሉ ሲል ከሷል። የቦርድ ዋና ዲሬክተር ፋዙል መሐመድ ናይሮቢ ውስጥ ለጋዜጠኞች ሲናገሩ አምስት መቶ የሚሆኑ የሲቪል ማኅበረሰብ ቡድኖች የባንክ አካውንት እንዳይንቀሳቀስ ታግዷል፣ የባዕዳን ሠራተኞች የሥራ ፍቃድ ተሰርዟል፣ እንዲያውም አንዳንዶቹ ሕግ ፊት ሊቀርቡ ይችላሉ ብለዋል። ከሀገር ውስጥና ከዓለም አቀፍ የጸጥታ ጥበቃ ድርጅቶች ጋር በመተባበር ቦርዱ የእነዚህን መንግሥታዊ ያልሆኑ ድርጅቶች ማንነት፣ ተባባሪዎቻቸው እነማን እንደሆኑ፣ የገንዘብ ምንጮቻቸው ከየት መሆኑንና እንቅስቃሴያቸውንም ለይቶ አውቋል። በመሆኑም ቦርዱ የእነዚህን ድርጅቶች ምዝገባ ሰርዟል፣ የባንክ አካውንቶቻቸው እንዳይንቀሳቀሱ አግዷል። ማንነታቸውን በተመለከተም ለሚመለከታቸው የደህንነት መሥሪያ ቤቶች መረጃዎችን ሰጥቷል። ይህን ያደረገውም ተገቢውን እርምጃ በአፋጣኝ እንዲወስዱ ነው። የኬንያ ኤንጂዎች አስተባባሪ ቦርድ ዋና ዲሬክተር ፋዙል ማህሙድ አክለውም መሥሪያ ቤታቸው እንዳይንቀሳቀስ የታገደውን የድርጅቶቹን በባንክ ያላቸው ገንዘብ ሀገሪት ውስጥ መንቀሳቀስ እንዲችሉ ፈቃድ ለተሰጣቸው መንግሥታዊ ያልሆኑ ሌሎች ድርጅቶች ያከፋፍለዋል ብለዋል። የባንክ አካውንታቸው በአስቸኳይ እንዲታገድ አድርገናል። አሁን ያንን ገንዘብ አውጥተን ለሌሎች ተመሳሳይ ምግባረሰና ዓላማ ላላቸው ኤንጂዎች በማከፋፈል ሂደት ላይ ነን። የኬንያ ሕግ አርቃቂዎች እንደሚታወቀው ባለፈው ዓመት የኤንጂዎቹን እንቅስቃሴ ለመክታት በማለም ከባዕዳን ምንጭ ማግኘት የሚችሉትን የገንዘብ እርዳታ ከመቶ 15 ብቻ እንዲሆን የሚያዝ የሕግ ረቂቅ አዘጋጅተው ነበር። ከቅርብ ወራት ወዲህ ጀምሮ ደግሞ ብዙዎቹ ኬንያ ውስጥ ያሉ መንግሥታዊ ያልሆኑ ድርጅቶች ፕሬዝደንት ሁሩ ኬንያታና ምክትላቸው ዊልያም ሩቶ በሄግ ካለው ዓለም አቀፉ የወንጀል ችሎት ጋር ባላቸው ጉዳይ መንግሥት ከባድ ክትትል ያደርግባቸው ጀምሯል። ሁለቱ ከፍተኛ የኬንያ መንግሥት ባለሥልጣናት በኬንያ ከሰባት ዓመታት በፊት የተካሄደውን ምርጫ ተከትሎ የተፈጠረውን ሁከትና ከአንድ ሺህ በላይ ሰዎች የተገደሉበትን ግጭት አነሳስተዋል ተብለው ይከሰሳሉ። ይህ በኬንያ መንግሥትና በሲቪል ማኅበረሰቡ ድርጅቶች መካከል ያለው የሻከረ ግንኙነት ባለፈው ሳምንት ኒውዮርክ ከተማ አይሲሲ ባካሄደው ስብሰባ ላይ ገሃድ ወጥቷል። ኬንያውያን ለሰላም፣ ለሐቅና ለፍትሕ ኬፒቲጄ የተባለው ቡድን በስብሰባው ወቅት የኬንያ መንግሥት ከተጠያቂነት ለማምለጥ የቀመረው ባለ ሰባት ደረጃ ዘዴ የሚል ጽሑፍ አሰራጭቷል። የኬንያ መገናኛ ብዙሐን ኬፒቲጄን ጨምሮ ስለ አንዳንዶቹ ኤንጄዎች ያቀረቧቸው ዘገባዎች በስብሰባው ላይ የነበሩ የመንግሥቱን ባለሥልጣናትና አንዳንድ የሀገር ሽማግሌዎችን አስቆጥቷል። ከፕሬዝደንት ሁሩ ኬንያታና ምክትላቸው ዊልያም ሩቶ ጋር የወገኑ ፖለቲከኞችም አንዳንዶቹን ኤንጂዎች ከአይሲሲ ጋር በመተባበር ሰዎች በሁለቱ ባለሥልጣናት ላይ እንዲመሰክሩ ለማግባባት ሞክረዋል ሲሉ ይከሷቸዋል። ይህ በእንዲህ እንዳለ ግን የዓለም አቀፍ ወንጀል ችሎት ጠቅላይ አቃቤ ሕግ ፋቱ ቤንሱዳ በቅርቡ በቂ ማስረጃ የለም፣ የኬንያ መንግሥትም ቁልፍ ሰነዶችን ለመስጠት አልተባበረም ሲሉ በሚስተር ኬንያታ ላይ የቀረበውን ክስ መሠረዛቸው አይዘነጋም። ከአሜሪካ ድምፅ ራዲዮ ጣቢያ በ1431 መካከለኛ ሞገድ እየተላለፈላችሁ ያለውን የረቡዕ ታህሳስ 8 2007 ዓ ም ስርጭት ነው እያደመጣችሁ ያላችሁት። ለጥያቄው መልስ ተከታዩ ፕሮግራማችን ነው። የፊታችን ግንቦት በኢትዮጵያ ስለሚካሄደው ምርጫ በነጻነት ለመዘገብ የሚያስችል የመገናኛ ብዙሀን አገልግሎት አለ የሚል ጥያቄ በማንሳት ከጋዜጠኞች ጋር የተጀመረ ውይይት ነው። ቀጥሎ የሚቀርበው ተከታታይ ክፍል ነው ተከታዩ ክፍል ነው የዛሬው። በጋዜጠኝነት ሙያና በአሰራሩ ዙሪያ በአድማጮች ለተነሱ ጥያቄዎችም ተወያዮቹ መልስ ይሰጣሉ። የውይይቱ ተሳታፊዎች ዳንኤል ብርሃኔ፣ የአፍሪካ ቀንድ ጉዳዮች በሚል ርዕስ የሚወጣው ዌብሳይት ገጽ አምደኛ በስደት ዩናይትድ ስቴትስ የሚገኘው አርጋዋ አሽኔ በተለያዩ መገናኛ ብዙኃን ውስጥ በዘጋቢነት ያገለገለ የኢትዮጵያ አካባቢ ጋዜጠኞች ማህበር መስራችና የሬዲዮ ፕሮግራሞች አዘጋጅ የነበረ ነው። በተመሳሳይ በስደት ዩናይትድ ስቴትስ የምትገኘው ጽዮን ግርማም አስቀድማ በአዲስ አድማስና በሪፖርተር ጋዜጦች ሪፖርተር የነበረች፣ በኋላም በዋና አዘጋጅነት በምትመራው እምቢልታ በተባለ ጋዜጣዋ ትታወቃለች። በቅርቡም ህትመቱ የተቋረጠው አዲስ ጉዳይ መጽሔት አምደኛ ነበረች። ስዊድን ስደት ላይ የሚገኘው የቀድሞ አዲስ የቀድሞይቱ ህትመቱ አቁሟል አዲስ ነገር ጋዜጣ አምራሂ ኤዲተር መስፍን ነጋሽም በውይይቱ መጀመሪያ ላይ ተሳትፏል። አወያይዋ ትዝታ በላቸው ነች። አድማጫችን አቶ ሳተናው አሊም ከአዲስ አበባ ጥያቄ ልከውልን ነበር በኢሜይል የጋዜጠኝነት መስፈርቱ ምንድን ነው? መለኪያውስ? ብለዋል። ያው እንግዲህ አቶ አርጋዋሽ እኔ እንደገለጽክልኝ ገለልተኛ፣ ሚዛናዊ ዘገባ የሚቀርቡ ዘገባዎች ደግሞ እውነት ላይ የተሞረከዘ ሁሉንም ነጥቦች ያካተተ ነው መቅረብ ያለበት። እኔም ውይይቱ ውስጥ ገባ ብልብዬ ነው። ወደሚቀጥለው ጥያቄ እንለፍ። ጤና ይስጥልኝ። ቪኦኤ የአማርኛ ክፍል የምደውላችሁ ከዚህ ከቨርጂኒያ ነው። የማናቸውም የፖለቲካ አንጃ ተከታይ አይደለሁም። እኔን እንደታዘብ ነው ማየው። ስለዚህ እስካሁን የታዘብኩትን በጥያቄ መልኩ ለመግለጽ ነው። ጥያቄ ስለ ጻፍን ሀገር ውስጥ ታሰርን፣ ተሰደድን የሚሉትን ነው። እውነት እነዚህ ሰዎች ስለ ጻፉ ነው የታሰሩ ብለው ነው ከልባቸው የሚያምኑ ወይ እውነት እንግዲህ ሚዲያ የዲሞክራሲ መገለጫ ከሆኑ ተቋሞች አንዱ ነው ዋነኛው ነው ይወስደው እነዚህ ሰዎች የሚዲያ የሚጠይቀውን ኤቲክስ እና ሞራል ተከትለን ጽፈን ታሰርን ብለው ያሰባሉ ወይ የጻፍ ስለ ጻፉ የታሰሩ ወይስ የአንድን ፖለቲካ አንጃ ደግፈው ያንን ስለ ጻፉ ነው የታሰሩ ይሄንን ራሳቸውን ጠይቀው ያውቃሉ ወይ ይህ ነው ይ ጥያቄ እንዲመልሱ መፈልገው አመሰግናለሁ እኛም አድማጫችንን እናመሰግናለን ጥያቄውን ጽዮን እንግዲህ ቀደም ብሎ በተያያዘው በቀረበው ጥያቄ ስለ ተመስገንም በቀረበው አስተያየት ላይ መልስ ሰተሽበት ነበረ ከተሰደዱት ጋዜጠኞች አንዷ ስለሆንሽ ብትመልሽው ይሄን ጥያቄ ይህን ጥያቄ ለመመለስ የግዴታ ጉዳዩን ከኔ ጋር ወይም ከራሴ ጋር ማገናኘት የለብኝም። ምክንያቱም አብዛኞቹ የታሰሩት ጋዜጠኞች እና ፀሐፊዎች ጓደኞቼ ናቸው፣ የሙያ አጋሮቼ ናቸው፣ ረጅም ጊዜ አብሬያቸው ስሰራ እና ስራቸውን የማውቃቸው ጋዜጠኞች ናቸው። ከዚህ ጋር ያይዤ የማንሳት የምፈልገው ቅድም የተነሳው ላይ በኢትዮጵያ ያለው ጋዜጠኝነት ፈተናው ብዙ ነው። ፈተናውን ብዙ የሚያደርጉት ነገሮች ደግሞ አርጋው ቅድም አንስቶታል። የጋዜጠኝነት ሙያን ካለማወቅ በመነጨ የሚመጣ አስተሳሰብ ና የኢትዮጵያን ፖለቲካ በጋዜጠኝነት ትከሻ ላይ ከማስፈር ወይም ደግሞ ኢህአዴግ የኢትዮጵያን ፖለቲካ በሙሉ ከጋዜጠኞች ጋር አያይዞ ከመምራት አንጻር የመጣ ችግር ነው። የታሰሩት ጋዜጠኞች በስም ለጌተን እንደው ሌሎቹን እንኳን ድምጻቸውንም ጮክ አድርገው ራሳቸውንም ለመከላከል የጋዜጠኝነት ሙያንም ለመከላከል ከፖለቲካው ጋርም አያይዘው ነገሮችን እንደው ዳል አድርገው የመዘገብ ወይም የመጽሐፍ ስራ ይሰራሉ ብለን ብንል በቅርብ ከታሰሩት ጸሐፊያን መካከል አንዱ ተስፋለም ወልደየስ ነው። ተስፋለም ወልደየስ ለኢትዮጵያ ጋዜጠኝነት ለኢትዮጵያ የጋዜጠኝነት ሙያ በሪፖርተርነት ስራ መረጃዎችን ለህዝብ በማድረስ ስራ ምሳሌ ተደርጎ ሊጠቀስ የሚችል ጎበዝ ጠንካራ ወጣት ጋዜጠኛ ነው። ተስፋለም ወልደየስ ከጋዜጠኝነት ስራ ውጭ ሌሎችን ስራዎች አያይዞ እንኳን መስራት የማይፈልግ ከራሱ ስራ አልፎ ሌሎችን ስራዎች እየገመገመ የተሻለ ነገር እንዲመጣ የተሻለ ሚዲያ ስራ፣ የተሻለ አስተሳሰብ እንዲሰፍን የሚያደርግ የሚጥር ልጅ ነው። እንግዲህ የታሰረው ተስፋለም አንዱ ነው። ኤዶምን ያየን እንደሆነ ኤዶም ወጣት ጋዜጠኛ ናት። እኔ አዘጋጀው በነበረው ሚልካ ጋዜጣ ላይ ሪፖርተር ሆና ለጥቂት ጊዜ ሰርታለች። ከዛም በኋላ እንዲያውም አዲስ ዘመን ጋዜጣም ተቀጥራ ሪፖርተር ሆና ሰርታ ነበር። የትምህርት ባክግራውንዷም ጆርናሊዝም ስለነበረ እቺ ወጣት ጋዜጠኝነትን በተግባር ለማሳየት ለህዝብ መረጃ ለማድረስ ስትጥርና ስትተጋ የነበረች አንዷ እሷ የታሰረችው። ሌሎች ወጣቶች የምናየው ነው፣ ኦንላይን ሚዲያ ላይ ሲሰሩ የነበሩ ልጆች ናቸው። እናውቃቸዋለን፣ የሚጽፉትንም ነገር እናውቃለን። እነዚህ ልጆች ናቸው የታሰሩት። ተመስገንን የወሰድን እንደሆነ ተመስገን አስተሳሰቡን ሀሳቡን የራሱን አመለካከቱን ነው የጻፈው። አንድ ሰው በሕግ በሚጠየቅበት በተቀመጠው በኢትዮጵያ ሕግ እንመራ ብንል እንኳን አንድ ሰው በጻፈው ጽሁፍ ነው ሊጠየቅ የሚገባው። እስክንድርን የወሰድን እንደሆነ እስክንድር በግልጽ አቋሙን አሳውቋል። በአሸባሪነት ነው ተከሶ የተፈረደበት እስክንድር በተጠየቀበት የአሸባሪነት ሕግ። ከዛ ውጪ ባለው ኢትዮጵያ ውስጥ ተቀምጦ ከመጽሐፍ ውጪ በግልጽ አቋሙን አሳውቆ የሚንቀሳቀስ ሰው ነው። እነዚህ ሰዎች እንግዲህ ሌላው ደግሞ የሚያሳየው የፍርድ ሂደታቸውን ከመጀመሪያ እስከ መጨረሻው ድረስ እንከታተለው ነው የነበረው። የፍርድ ሂደታቸውን ስንከታተል የቀረበባቸው ክስ እና የቀረበባቸው ማስረጃ አንድም ከተጠቀሰው ህግ ጋር የሚገናኝ አንድም ነገር የለውም። እንደዚህ አይነት ያፈጠጠ ነገር እያየን ኖ፣ ጋዜጠኞች የሚከሰሱትና የሚታሰሩት በጻፉት ጽሁፍ አይደለም ብሎ ማለት በጣም አስቸጋሪ ነው የሚሆነው። ሌላኛው እዚያው ኢትዮጵያ ውስጥ እያለን የራሳችንን የራሳችንን የራሴ ልምዴን አንስቼ ብናገር ኢትዮጵያ ውስጥ እያለን እኛ እኮ እንዳውም አንገልጻቸውም፣ አንናገራቸውም የስራው አካል ናቸው ብለን የምናልፋቸው በጣም አስቸጋሪ ሁኔታዎች ይገጥሙናል። ለዘገባ ስንወጣ በጣም አስቸጋሪ ሁኔታዎች ይገጥሙናል። ግን እናልፋቸዋለን። የማይናገሩ የሚያልፉ የስራው አካል ነው ብለው ደግሞ የሚሄዱ እንደየአመጣጡና አመጣጡና እንደየ ሁኔታው እያዩ የሚዘግቡ ደግሞ በርካታ ጋዜጠኞች አሉ። እሺ ጽዮን አመሰግናለሁ። ምናልባት ጊዜ ካለ ይሄ ይደርስብን ነበር የምትይውን ግልጽ አድርጎ መናገሩ መልካም ይሆናል። እዚህ ጋ ግን ዳንኤል ብርሃኔ የሚሰጠኝን ሀሳብ እዚህ እስካሁን በቀረቡት ላይ በጥያቄዎቹም ሆነ ጽዮንም ሆነ አርጋው በሰጡት አስተያየት ላይ የምታክለው ሀሳብ ካለ ዳንኤል። ውይይቱ ይቀጥላል በነገው ምሽት። የተከበራችሁ አድማጮች አሁን አዲስ አበባ ላይ ከምሽቱ አንድ ሰዓት ከ26 ደቂቃ ሆኗል። ሙዚቃን ጋብዛችሁ እዚህ ጋር ግርማ ተፈራ ካሳ ይህም አለ ልካ የሚል ጣዕመ ዜማውን ነው አሁን የምናሰማችሁ። ከዛም በመቀጠል አንዳንድ አጫጭር መረጃዎችን እናካፍላችኋለን። የተከበራችሁ አድማጮች ወደ መረጃዎቹ ልሂድና አሁን ከኢንተርኔት ካገኘሁት የነገ የአዲስ አበባ የአየር ሁኔታ ልነሳ። አዲስ አበባ ነገ ካፊያ ሳይኖራት አይቀርም። ከፍተኛ ሙቀቷ ሀያ ሁለት ዝቅተኛው አስር ዲግሪ ሴልሽየስ ነው የሚሆነው በነገራችን ላይ በጣም ድንቅ የሆነ ስራ ሲሰራ የቆየው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዶት ጂኦቪ ዶት ኢቲ እንደ ወትሮ የትንበያ ስራውን መስራት ካቆመ ከአስር ቀናት በላይ ሆኖታል። ከዚህ ቀደም የሜቴዎሮሎጂ ኤጀንሲውን ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን አግኝቼ አነጋግሬ በነበረ ጊዜ ችግሩ ከነሱ እንዳልሆነና ከቴሌ እንደሆነ ነው ነግረውን የነበረው። በአሁኑ ጊዜ የኢትዮጵያ ተከታታዮች የሚቴሮሎጂ አገልግሎትን እየለመዱት እንደነበረም አቶ ዱላ ነግረውኛል። በተለይ ደግሞ በአሁኑ ጊዜ በዚህ ዓመት ውስጥ የአየሩ ሁኔታ ብዙ አስተማማኝ በማይሆንበት እርጥበት በበዛበት ጊዜ የኢትዮሜት ዶት ጂኦቪ ዶት ኢቲ አገልግሎቱን ማስተጓጎል ትንሽ አስቸጋሪ ሊሆን ይችላል ሰው ከለመደው በኋላ በተለይ ማለት ነው ለማንኛውም ሌሎች ተጨማሪ መረጃዎችን ደግሞ ዘግየት ብዬ ከአንድ ደቂቃ በኋላ እሰማችኋለሁ ወደ ግርማ ተፈራ ካሳ ይህም አለ ለካ እንሂድ አሁን ሰማን ደግሞ ሰሞኑን ይዘንላችሁ እንመለሳለን። አንዳንድ ከቀሩን መረጃዎች ውስጥ ምንዛሬን ላሰማችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ20 ከ17 ሳንቲም ነው፣ በአማካይ የተመነዘረው። የመሸጫው ዋጋ እርሶ ዶላር ሲሸጡ 20 ብር ከ07 ሳንቲም ይቀበላሉ። የመግዣው ዋጋ ደግሞ እርሶ ዶላር ሲገዙ፣ ዶላር ከፈለጉ 20 ብር ከ27 ሳንቲም መክፈል ይኖርብዎታል። ዝግጅታችን አበቃ። ከስቱዲዮ ቴክኒሻኑ ቫስኮ ቮላሪችና ፕሮግራሙን የመራለን ኃይሉ ታምራት እንደዚሁም፣ እኔ አስተናጋጃችሁ ሰሎሞን አባተ በዚሁ እንሰናበት። ጤና ይስጥልኝ ዋሽንግተን